የአየር ንብረት ለውጥ እንዳለና ለውጡ ለሚያስከትለው አደጋ አፍሪቃ ምን ያህል የተጋለጠች መሆኗን ለአህጉሪቱ ተጠራጣሪዎች ማስረዳቱና እነሱን ማሳመኑ የመጀመሪያው ተግባር መሆን ይገባዋል ተብሏል። አፍሪቃ የልማት ጎዳናዋን ከበለጸጉ ሀገሮች መቅዳት አለባት የሚባለውም ስህተት ነው ሲሉ የአፍሪቃ ኢኮኖሚ ኮሚሽን ዋና ጸሐፊ ተናግረዋል። መለስካቸው አምሃ ዝርዝሩን አስተላልፏል። በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ዋና ጸሐፊ ካርሎስ ሎፔዝ በሶስተኛው የአየር ንብረት ለውጥና ልማት በአፍሪካ ጉባኤ መክፈቻ ላይ ነበረ እነዚህን ኃይል ቃሎች የሰነዘሩት። የኮሚሽንኡ ዋና ጸሐፊ በ14ኛው መቶ ክፍለ ዘመን በአውሮፓ አህጉር የአያሌ ሰዎችን ሕይወት የቀጠፈውን ብላክ ዴት ተብሎ የሚታወቀውን ቸነፈር ከአየር ንብረት ለውጥ ጋር አያይዘው በንግግራቸው መጀመሪያ ሲያነሱት ብዙ ታዳሚዎቻቸውን አስገርመዋል። ከዚያ በኋላ በነበሩት ሦስት መቶ አምታት ደግሞ የአየር ንብረቱ ብዙ ለውጥ አለማሳየቱ ለአውሮፓ አህጉር ኢኮኖሚያዊ እድገት ብልጽግና አንዱ ምክንያት የአየር ንብረት ለውጥ መሆኑንም ሎፔዝ አስታውሰዋል። ያ ጊዜ ያለፈ መሆኑንም ጠቁመው የተከፈተው ጉባኤ ዋና ተግባርም የዓለም አቀፉ በአየር ንብረት ለውጥ የበይነ መንግስታት ቡድን በቅርቡ ያወጣውን ግኝቶች ሪፖርት መሰረት በማድረግ በአህጉሪቱ ያሉትን ተጠራጣሪዎች ማሳመን የመጀመሪያው ተግባራችን ነው ሲሉ ተከራክረዋል። ስ በመጀመሪያ በአፍሪቃ የሚገኙ ስለ አየር ንብረት ለውጥ የሚጠራጠሩትን ማሳምን ያስፈልገናል። በዚህ ለውጥ ምን ያህል ለአደጋ የተጋለጥን የተጋለጥ መሆናችንን ማስረዳት አለብን። ይህን የምናደርገው ሳይንሳዊ ግኝቶችንና የተጨበጡ እውነታዎችን በማሰስና በማቅረብ ሲሆን ውጤቱም የማያጠራጥር ይሆናል። ዓለም አቀፋዊው የአየር ንብረት ለውጥ የበይነ መንግስታት ቡድን ዘገባ እንዳመለከተው እንደ አውሮፓ አቆጣጠር ከ1850 ዓ ም ወዲህ ያለፉት 30 ዓመታት ከዚያ ቀደም ከነበሩት አስርቶች ይልቅ በጣም ሞቃት ነበሩ። በሰሜናዊው ንፍቀ ክበብም እነዚሁ ዓመታት ከ1400 ዓመታት ወዲህ እጅግ ሞቃት ዓመታት እንደነበሩ ሎፔዝ የቡድኑን ሪፖርት በመጥቀስ የአየር ንብረት ለውጥ ጨርሶ የማያጠራጥር ክስተት መሆኑን አስረድተዋል። በአፍሪካም የአየር ንብረት ለውጡ እያስከተላቸው የሚገኙ አደጋዎችንም ጠቃቅሰዋል። ዋና ጸሐፊው ከዚህ በኋላ ያተኮሩት ግን አፍሪካ በአሁኑ ጊዜ የያዘችውን የኢኮኖሚ እድገት ከተከሰተው የአየር ንብረት ለውጥ አኳያ እንዴት መቃኘት እንዳለበት ነበረ። በዚህም አህጉሪቱ የወደፊቱ የኢኮኖሚ እድገቷንና የልማት ጎዳናዋን ከላይ ሆነው ትእዛዝ ሊሰጧት ይፈልጋሉ ያሏቸውን ኃይሎች ሁሉ አሻፈረኝ በማለት የራሷን የልማት ጎዳና በሚበጃት መንገድ መቀየስ አለባት ብለዋል። አፍሪካ ከአየር ንብረት ለውጥ ጋር መላመድ እንዳለባት የሚገፋውን ሐሳብም ለችግሩ መፍትሄ በመስጠት እርምጃዎች መቀየር አለበት ሲሉም ሞግተዋል። አህጉሪቱ የግብርና ዘርፍ ኢኮኖሚዋን መሠረት በመለወጥ ወደ ኢንዱስትሪ ልማት መግባት እንዳለባትም ጠቁመዋል። ይህም አዲስ መንገድ መከተል አለበት ብለዋል። በአየር ንብረት ለውጥ ዙሪያ የሚደረገው ክርክር እኛ ሌሎች ባመጡት ለውጥ ውስጥ እንዴት መኖር እንችላለን ወደሚል የወረደ ይመስላል። ይህ በተዘዋዋሪ ወደ ኢንዱስትሪያዊ የምጣኔ ሀብት ሽግግር ጊዜ ደርሶ እንደሆነና የሌሎችን ውጤታማ መንገድ እንድንከተል የሚጠይቅ ነው። ይህ የተሳሳተ አስተያየት ሲሆን፣ ተጻራሪ ሙግት ሊቀርብበትም ይገባል። አፍሪቃ የምትመርጠው የኢንዱስትሪ ልማት ጎዳና ትልቅ ልዩነት ይፈጥራልና። የአየር ንብረት ለውጥና ልማት በአፍሪካ የተሰኘው ይህ ጉባኤ በየዓመቱ የሚካሄድ ሲሆን ሦስተኛውና የዘንድሮ ጉባኤ ማሪቃል የአፍሪካ ትንሣኤ ከአየር ንብረት ለውጥ የሚገኙ ድሮች አህጉሪቱን ወደ ለውጥ ልማት ሊያሸጋግራት ይችላል የሚል ነው። ጉባኤው ከሦስት ቀናት በኋላ ይጠናቀቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ